ማህደረ ዜና። የኢትዮጵያ ሕዝቦች አብዮታዊ ዲሞክራሲያዊ ግንባር ኢህአዴግ ስልጣን የያዘበት 26ኛ ዓመት ተከበረ። የደርግ ውድቀት፣ የሰላም የዲሞክራሲ የፍትሕ ጭላንጭል፣ የመድብለ ፓርቲ ስርዓት ጅምር ተብሎ መስሎም ነበረ። በ26ኛ ዓመቱ ዘንድሮም ግን ተቀናቃኝ ፓርቲዎች በከፊል ገናም ስለ ዲሞክራሲ ይደራድራሉ፣ በከፊል ደግሞ ይወዛገባሉ። ምክንያቱ ብዙም ለየቅለም ነው። ጥቂቱን እንቃኛለን። ላፍታም አብራችሁን ቆዩ። ስኔ 1983 አዲስ አበባ ላይ ተሰይሞ የነበረው የሽግግር መንግስት መስራች ጉባኤ ከሀያ በላይ የፖለቲካ ፓርቲዎችን አስተናግዶ ነበረ። ጉባኤው የሰየመው የሽግግር ምክር ቤት 87 መቀመጫዎች ነበሩት። በዚህ ምክር ቤት ውስጥ በጉባኤው የተሳተፉት የፖለቲካ ፓርቲዎች በሙሉ ውክልና ነበራቸው። በ26ኛ ዓመቱ ዘንድሮ የኢትዮጵያ የሕዝብ ተወካዮች ምክር ቤት ከ87 ወደ 547 መቀመጫ ሰፍቷል። ሁሉንም መቀመጫ የሚቆጣጠሩት ግን ኢህአዴግና ስድስት ተባባሪዎቹ ወይም አጋር የሚባሉት የፖለቲካ ፓርቲዎች ናቸው። ትናንት የተከበረው የግንቦት ሀያ በዓልም ለተቃዋሚ ፓርቲዎች የሰማያዊ ፓርቲ ሊቀመንበር አቶ የሸዋስ አሰፋ እንዳሉት ከቅድመ 83 መስከረም ሁለት የተለየ አይደለም። ግንቦት ሃያም እኔ ከመስከረም ሁለት የተለየ አይደለም። በተለይ አሁን የሚገርመው እኮ ንጋሽ ጠይቀውን ነበር የፋናም ኢቲቪም አዲስ ቲቪም አማራ ቲቪ ምናምን የሚባሉ ጠይቀውን ነበር። እና እኛ ያልናቸው በተለይ አሁንም በአስቸኳይ ጊዜ አዋጅ ውስጥ በወታደር አገዛዝ ውስጥ ባለንበት ሰዓት ስለ ዲሞክራሲ ማውራት በህዝቡ ላይ መቀለጥ ነው። እና ለእኛ አሁን ባለንበት ሁኔታ መስከረም ሁለትና ያሉበትን ቦታ ያ ብዙ ልዩነት የላቸውም ብለን ነግረናቸው ነበር። ግን ያው የገዥው ፓርቲ ልሳን ስለሆነ የእኛን ሀሳብ አላስተላለፈውም። ያሳፈራል በጣም ስምንት የፖለቲካ ፓርቲዎችን የሚያስተናብረው የኢትዮጵያ ፌዴራዊ ዴሞክራሲያዊ አንድነት መድረክ መድረክ ባጭሩ ሊቀመንበር ፕሮፌሰር በየነ ጴጥሮስ በበኩላቸው ነጻነት በሌለበት ነጻ መሆን ይቻላል? ጠየቁ። ለጥያቄ መልስ መንግስት በከፍተኛ ድርጅት ሚዲያውንም የህዝብ እንቅስቃሴውንም ሁሉንም ተቆጣጥሮት አንድ አይነት ስቴት ፋንክሽን ባረገበት ሀገር ውስጥ የኖርክ ከዚያ ነጻ መሆን ትችላለህ? እንደ የኢህአዲግ ጽህፈት ቤት ኃላፊ አቶ ሽፈራው ሽጉጤ ግን ኢህአዲግ ለፍትህ ዲሞክራሲ የታገለው ዛሬ አይደለም ይላሉ። የኢህአደግ በኢህአደግ ፕሮግራም ስለ ዲሞክራሲ የጻፈው ዛሬ አይደለም። ህዝብ ውስጥ ስለተነሳ አይደለም። ኢትዮጵያ ህገ መንግስት ውስጥ የመድበለ ፓርቲ ስርዓት እንዲኖር የታገለው እንድጸድቅ ያደረገው ባለፉት ሀያ አምስት ዓመታትን በዚህ ሀገር ላይ የመድበው ፓርቲ ስርዓት ዲሞክራሲ እንዲያድግ ያደረገው ዛሬ አይደለም። ከዚህ በተቃራኒው ግን ኢህአዲግ ለፍትህ፣ ዲሞክራሲ፣ ለእኩልነት፣ ለሰብአዊ መብት መከበር ያደረገውን የ17 ዓመታት የነፍጥ ውጊያ በድል ባጠናቀቀ በ26ኛ ዓመቱም ዘንድሮ ብዙ የመብት ተሟጋቾች በሰብአዊ መብት ረጋጭነት በአምባገነንነት በአፋኝነት ይወቅሱታል። በአደባባይ ሰልፍም ህዝብ እያወገዘም እየተቃወመው ነው። ከተደጋጋሚው ውግዘት፣ ወቀሳ፣ ተቃውሞ፣ ሰልፍ በኋላ ኢህአዴግ ከአንድ ተቃዋሚዎቹ ጋር የጀመረው ድርድር ምናልባት የሀገሪቱን የፖለቲካ ስርዓት በመጠኑም ቢሆን ለማስፋት ይረዳል የሚል ተስፋ ፈንጥቆ ነበረ። ባለፈው ጥር የተጀመረው ድርድር ዛሬ ያለበት ደረጃ ግን እንደ የፖለቲከኞቹ እይታ አለም የለም መባሉ እንጂ ዚቁ ድርድሩ የሚመራበትን ህግ ስንደራደርበት ቆይተን ነበር። አሁን እሱ አጠናቀን የድርድር መሪ የሚሆኑ ሰዎችንም ከፖለቲካ ፓርቲዎች መካከል መርጠን፣ ለድርድሩ የሚያስፈልገንንም አጀንዳ አቅርበን፣ አሁን አጀንዳዎቹ ኦርጋናይዝድ እየሆኑ ነው። የኢህአዲግ ጽህፈት ቤት ኃላፊ አቶ ሽፈራው ሽጉጤ። ውይይት ድርድር እኮ ችግር ለመፍታት ያለውን ውጥረት ያለውን መቃ ለማርገብ ነው እንጂ ለማባስ አይደለም። እና ጠቅላላ ፕሮሰሱ ላይ ነው ተስፋ የቆረጥ ነው ሲጀመር። የሰማያዊ ፓርቲ ሊቀመንበር አቶ የሸዋስ አሰፋ። ድርድሩም ገና ከጀምሩም ከትችትና ተቃውሞ በእርግጥ አላመለጠም። የተቺ ተቃዋሚዎቹ ምክንያት ብዙ ነው። የተቃዋሚ ፓርቲ መሪዎችና አባላት እንደታሰሩም፣ የኢትዮጵያ ጉዳይ ያገባናል የሚሉ ሌሎች የፖለቲካ ፓርቲዎች ሳይጋበዙ፣ ከሁሉም በላይ ኢትዮጵያ በአስቸኳይ ጊዜ አዋጅ ስር ሆና የሚደረግ ድርድር ትክክለኛ ውጤት አያመጣም የሚለው አንዱ ነበረ። ኢህአዲግ ድርድሩን በዚህ ወቅት የጠራው የተነሳበትን ህዝባዊ ተቃውሞና ጫና ለማርገቢያነት ሊጠቀምበት እንጂ የፖለቲካ ስርዓቱን ለማሻሻል ፈልጎ አይደለም የሚለው ሁለተኛው። የኢህአዴግ የጽህፈት ቤት ኃላፊ አቶ ሽፈራው ሽጉጤ ግን ሁለቱንም ምክንያት አይቀበሉትም። በሀገር ውስጥ በሰላማዊ ና በህጋዊ መንገድ ተመዝግበው የፖለቲካ ፕሮግራማቸውን ለህዝብ አስታውቀው የምንወክለው ማህበራዊ መሰረት አለን ብሎ የሚያምኑ የፖለቲካ ወገኖችን በሙሉ የጠራ ነው። ሀገር አቀፍ ፕሮግራም ያላቸው የፖለቲካ ፕሮግራም አውጥተው በአገር ባለው የሀገሪቱ ህግና ህገ መንግስት ስር ለመታገልና አቅም አለኝ እና ኢህአዴግንም መገዳደር ይችላለው። በዚህም ምክንያት ህዝቡ ውክልና ይሰጠኛል ብሎ የሚያምን ፓርቲ የተው ነው ያለፍ ነው ፓርቲ የለም። አቶ ሽፈራው ላቋርጦት አብረው እንዲመልሱልኝ ስለፈለግኩ ነው። አቅም ካጡባቸው ምክንያቶች አንዱን ጠቅሸው ነበር። በተደጋጋሚ የሚባለውን ኢህአዴግ መራሹ መንግስት መሪዎች አቅም አይደለም መሪዎቻቸውን ስላሰረባቸው፣ እሱኛው በሀገሪቱ ያሉ የተውናቸው ፓርቲዎች አለመኖራቸው ላይ መግባባት አለብን። የታሰሩትን ይጥቀሱልኝ። እንግዳው መሪዎቻቸው በመታሰራ ያላቸው እሺ። ሁለተኛ መሪዎቻችን ታስረውብናል የሚሉት ፓርቲዎች መሪዎቻቸው የታሰሩባቸው በሀገሪቱ ህግ መሰረት የተላለፉት ህግ ስላለ ነው። ፓርቲዎቹ ግን እንደ ተቋም የተዘጉ አይደሉም። በዚህ ምክንያትም መሪዎቻችን ስለታሰሩብን ብለው ወደ ድርድር አንመጣም ያሉ ፓርቲዎች የሉም። በእርግጥም መሪዎቻችን ታስረው አንደራደረም ያለ የፖለቲካ ፓርቲ ቢያንስ እስካሁን የለም። ሀያ አንዱም በድርድሩ ተካፍለዋል። ሁለቱ መድረክና ሰማያዊ ፓርቲ ግን አቋርጠው ወጥተዋል። ምክንያት አንድ ኢህአዴግ መጀመሪያውኑ መቼ ለድርድር ቀረበና? ይላሉ የመድረክ ሊቀመንበር ፕሮፌሰር በየነ ጴጥሮስ። ኢህአዴግ የቀረበው ለድርድር አይደለም፣ ለውይይትና ምክክር ነው። እኛንን ግንኙነቱ ወደ ድርድር ከፍ ማለት ይኖርበታል የምል ጥያቄ እኮ አንስተን ስንከራከረ ቆየ ነው። ይሄ ግልጽ መሆን አለበት ነው ምል በመጀመሪያ፣ የመጀመሪያውም ግልጽ ሆነ፣ አቶ ሽፈራውም የተቀበሉት መስለዋል። በጣም ጥሩ እያደረግን ያለ ነው ድርድር ነው። ለድርድር የሚደረግ ድርድር ሳይሆን ድርድር እያደረግን ያለ ነው። ግልጽ ያልሆነው መድረክና ሰማያዊ ፓርቲ ከድርድሩ የወጡበት ምክንያት ነው። እንደገና አቶ ሽፈራው ኢህአዴግ በህዝብ ግፊት ስላለበት ነው ይህን የጀመረው ብሎ የእውነቱ አይደለም ብሎ የሚያስቡ ካሉ ተሳስተዋል። ኢህአዴግ በኢህአዴግ ፕሮግራም ስለ ዲሞክራሲ የጻፈው ዛሬ አይደለም፣ ህዝብ ግፊት ስለተነሳ አይደለም። መድረክ ያቀረበው ጥያቄ እኛ ብዙ ድምፅ አለን፣ የሁለት ሺህ ሰባት ምርጫ ውስጥ ኢህአዴግ ቀጥለን ትልቅ ድምፅ ያገኘነው እኛንን፣ ሌሎቹ ድምፅ ስላልነበራቸው ከኢህአዴግ ጋር ድርድር አያድርጉ የእኛን የድርድር ውጤት ይጠቀሙ ነበር ያለው። እኛ ምንድን ያልነው እኛ ሁሉንም ሀያ አንዱንም ፓርቲዎች እኩል እውቅና እንሰጣለን ከእናንተ መካከል ደግሞ ሃያ አንዳችሁን ወክሎ የሚደራደር ድርጅት ፓርቲ በእናንተ ስምምነት ከተመረጠም ከእሱ ጋር እንደራደራለን። ስለዚህ ለእኛ ይሄ የሚቸግረን በእኛ በኩል ሳይሆን ሌሎች የተቋሙ ወገኖች ከደገፏችሁ የሚል ነው የነገርናቸው። ሌሎች ተቋሞ ወገኖች ደግሞ የጠየቋቸው ነበረ፣ እናንተ ሁለት ሺ ሰባት ምርጫ ህጋቤ አይደለም አንቀበልም ብላችሁ ስታበቁ ዛሬ ደግሞ ሁለት ሺ ሰባት ምርጫ እንጠቅሳችሁ እንዴት ነው እኛን ከኢህአዴግ ጋር እንዳንደራደር የሚትከለክሉም? ብሎ ጠይቋቸው። የመድረኩ መሪ ምንድን ነው ያሉት? የሁለት ሺ ሰባት ምርጫም ስጠቅመን ሕጋዊ አይደለም ብለናል። ዛሬ ደግሞ የሁለት ሺ ሰባት ያገኘው ድምፅ ስጠቅመን እሱ ምርፍር አድርገናል ይሄ ፖለቲካ ነው አሉ። ይሄን ካሉ በኋላ ግን በድርድሩ መቀጠል እንቸገራለን፣ እንመካከራለን ብሎ ጥያቄ ሲያቀርቡ እኔ ያኔ በሁሉም ፓርቲዎች ተወክዬ መድረኩን ስመራ ስለነበረ ሌሎች ፓርቲዎችን ጠየቅኩኝ፣ ተመካክሮ እንዲመለሱ እድል እንስጣቸው ወይ ብዬ። ሌሎች ፓርቲዎችም አዎ ተመካክሮ ይመለሱ ብለው ሲሉ ፈቀድኩላቸው። ወጥቶ ተመልሶ ምን አሉ? ኦኬ በዚህ ቅሬታ አለን፣ ቅሬታችን በቃለ ጉባኤ መዝገብልን፣ ነገር ግን በሌሎች አጀንዳዎች ላይ መዋይ ስለማይከለክለን መቀጠል እንችላለን አሉ። ሰላም ብለን መንገዳችንን ቀጥልን ማለት ነው። ውይይቱን በሁለተኛው ቀን ሳይመጡ ቀሩ። ስለዚህ ስለ አደራዳሪ መድረክ በአደራዳሪ ምክንያት ያቋርጫሉ አላለንም። የመድረክ መሪ ፕሮፌሰር በየነ ጴጥሮስ ሁለት የተከፈለ መልስ አላቸው። የመጀመሪያው ድርድሩ በትክክል የህዝብን ጥያቄ መመለስ አለበት የሚል ነው። የጠራነው ከዚህ ቀደምም ከፖለቲካ ፓርቲዎች ጋር እንደምንገናኘው ሁሉ እንጂ ብዙ የሚያሳስብ ነገር አጋጥመሆንም አዲስ ሁኔታ በኢትዮጵያ ተከስቶ አይደለም። ቅድም አናገርኩህ የምትላቸው ሰውዬ ይህንኑ ነው ሲሉ የነበረው። ስለዚህ እኛ እንግዲህ በሽታ ካልታወቀ መድኃኒት አይገኝም እንደሚባለው ሁሉ ህዝቡ አሻፍረኝ ብሎ ወታይ ስራ አደባባይ ወጥቶ ያደ ከስልጣን ይወገድ ያለው እና የእኛም ድርድር ይህንኑ ሁኔታ በምመክም ደረጃ ነው መሆን ያለበት እንጂ እናንተ እንደምታደርጉት ከፖለቲካ ፓርቲዎች ጋር ተገናኝተናል እነገሌም አሉ ለማለት በምታደርጉት ጨዋታ ውጤት በሌለው ሁኔታ ውስጥ መቆየት አንችልም ነው እኛ ያልነው። ሁለተኛው ምክንያት ድርድሩ ትክክለኛ ውጤት እንዲያመጣ መድረክ የሌሎቹን ውክልና ካገኘ ከኢህአዲግ ጋር ይደራደር የሚል ነበረ። መድረክ እኔ ነኝ ትልቁ ፖለቲካ ተቃዋሚ እንቅስቃሴ፣ መደራደር ለብቻ ያለብኝ አሉ የምትለኝም፣ ይህም እንዲሁ ዝም ብሎ እኛ የመጣንበትን አቅጣጫ ማሳሳት ነው። ይሄ ነገር ድርድር መሆን ካለበት መሆንም ያለበት እሱ ነው እና እንደው በጉባኤ በደቦ መደራደር አይቻልም። ተደራዳሪ አካላትን መለየት አለብን እና ወደ አንድ ተቃዋሚዎች እብለን የተጠራን ሁሉ አንድ ላይ አንድ አዳራሽ ቁጭ ብሎ ኢህአደግ በሌላ ወገን፣ የቀረው አንድ ወገን ሆኖ ድርድር ብሎ ነገር ማሰብም ያስቸግራል። ስለዚህ እና ኢህአደግም ሆነ ሌሎች ፓርቲዎችም ሊፈቅዱ መድረክ መሪ ተደራደርነቱ ሚና መጫወት ይፈልጋል። እኔ ብቻዬን ልደራደር የሚለው ሀሳብ እኛ ያንጸባረቅ ነው አይደለም። መጨረሻ ላይ ግን ይሄ ሁሉ እንደሚያቀውም አንደኛ፣ አደራዳሪ ማይቀበሉ፣ ሁለተኛ ድርድር የሚባለውንም ያው በዚሁ በጉባኤ እንዲካሄድ እንደሚፈልጉ ቋማቸውን ያደጎች ግልጽ ሲያደርጉ እኛም ደግሞ እንግዲያው ጉዳይ አለን ስነስርዓትና በጥልቀት መደራደር የምንፈልጋቸው ይህም የኢትዮጵያ ሕዝብ ጉዳይ ነው። ይህም የፖለቲካ ምህዳሩን መደራደር ነው። ኢህአዴግ በዚህ አካሄድ ሲዘጋጅ ያሳውቀን ብለን ነው እንግዲህ መድረካቸውን ጥለን የወጣ ነው። የመድረክ ምክንያት ሶስት ነው። ፕሮፌሰር በየነ እንዳሉት የሰማያዊስ የፓርቲው ሊቀመንበር አቶ የሸዋስ አሰፋ ምክንያቱን ይነግሩናል። እኛ ከድርድር አልወጣንም። ድርድሩ ቶታሊ ቀርቷል። የድርድር ተክለቆ ሆና ያለውም በጨራሽ አሁን እየተደረገ ያለው ነው። የኛ አቋም ከዛ ከነበረ ውይይት ድርድር አይደለም ቅድመ ድርድር ውይይት ነበረ። እዛ ላይ የኢህአዴግ አቋም ይሄ ነው ብለው የተናገሩት እኮ አቶ ሽፈራው እኔ ባለሁበት ሪካርድ ድብረው እኮ በሚዲያም ተላልፏል። ዞሮ ዞሮ በጠቅላላ በሂደቱ ተስፋ መቁረጥ ነው። እኛ የመተማመኛ እርምጃዎች ይወስዳል ገዢው ፓርቲ ብለን ስናስብ ባህር ዳር ሙሉ አመራሩን አሰረብን። ደሴ ላይ ዋና ዋና አመራሮችን አሰረብን። አዲስ አበባ ላይ አሰረብን። ስለዚህ ችግሮቹን ለመፍታት ዝግጁ አይደለም። አስቸኳይ ጊዜ ዋጁን ያነሳል ብለን ስናስብ አራዘመው። ጠቅላላ ፕሮሰሱ ላይ ነው ተስፋ ቆረጥሎት። የኢህአዴግ የጽህፈት ቤት ኃላፊ አቶ ሽፈራው ሽጉጤም መልስ መልሳላቸው። ሰማያዊም በተመለከተ ግን ስድስት ፓርቲዎች አንድ ላይ ሆነው አደራዳሪ ይኑረን የሚል አቅርበዋል። በእኛ በኩል የኢትዮጵያ ጉዳይ የሚመለከተው ኢትዮጵያዊ የሆነ ዜጋ የፖለቲካ አቋም የሌለው አለ ለማለት ያስቸግራል። ይሄን ከሚሆን ከፖለቲካ ፓርቲዎች መካከል መድረክ የሚመራ ሰው እንምረጥና እነሱ ይምሩን። ምክንያቱም ፖለቲካ አቋሞቻቸውን ስለምናል የምንፈራበት ምክንያት የለም። ሁለተኛ እኛ ለስልጣን እየተደራደርን አይደለንም፣ አልተጣለንም አብረን ተመካክረን ቀጣይ ለውድድር የሚያበቃንን ህግ እናውጣ። ከዚህ በፊት የወጡ ህጎች፣ የማያሰሩን ህጎች ካሉ እነሱን ደግሞ እናስተካክል። ስልጣን የሚገኘው ደግሞ በምርጫ ነው። ስልጣን ልንሰጣችሁ አይደለም። ስልጣን የሚሰጣችሁ ህዝብ ነው። ወደዛ ለመሄድ የሚቸገርን ነገር ካለ በጋራ ሆነን እንነጋገር እንበላለን። እንደገናም አቶ የሸዋስ ከመጨረሻ ብጀምር ገለልተኛ የለም ያሉት ከራሳቸው ጋር የሚጋጭ ነው። ምክንያቱም ምርጫ ወርድን፣ ሰብአዊ መብትን፣ ሌሎችም ተቋማትን ገለልተኛ ሲሉ ነው የከረሙት እነሱ ራሳቸው። ስለዚህ ገለልተኛ ሰው እዚህ ሀገር የለም የሚለው ትክክል አይደለም። እኛ ገለልተኛ ያለው የየትኛውም የቅንጅትም፣ የአንድነትም፣ የሰማያዊም፣ የመያድም፣ የመድረክም አፊሌሽን ወይም ዝምድና የሌለው በዛም በኢህአዴግ እና በአጋሮቹ በኩል በአባልነት ያልተመዘገበ ሰው ማለታችን ነው እንጂ ኢትዮጵያ የሆነው እንዴት ስለ ሀገሩ ግድ የሌለው ሰው እንዴት ማግኘት ይቻላል? አልተጣላንም፣ ምናምን የሚለው መንግስቱ ኃይለማርያም ብሎ ነበር። እንግዲህ የባልና ሚስት ጠብ አይደለም ምናምን ብሏቸው ነበር። አንተ እንደዚህ ያቀረቡ ሽማግሌዎች እኛ ህዝብ በሁለት ሺህ ስምንት ወጥቷል ትክክል አይደለም ብሎ ፖሊሲውንም ተመረጥኩ ያለውን መቶ ፐርሰንት ተመረጥኩ ያለውን መንግስትም ተቃውሞታል። ስለዚህ መንግስትና ህዝብ ወድና ጀርባ ሆኗል። አሁን ከኛ ጋር የግድብ መጣላት እኮ አያስፈልገውም። እኛ የህዝብ ጥያቄ ነው ይዘን ይገባል። በነገራችን ላይ የህዝብ ጥያቄ ነው፣ ለህዝብ ግልጽ መሆን አለበት። ለህዝብ ግልጽ ከሚያደርጉት ደግሞ ነፃና ገለልተኛ የሆኑ አደራዳሪዎች ነው ብለን ስለምናምን ነው ከእንግዲህስ መድረክ ያደግ ከኛ ጋር ለመደራደር ፈቃደኝነቱን እየጠበቅን ነው። እና በዚያ መሀል ያው ህዝባችንን የነቋን ለምን ይወሰን እንደሆን ከእንግዲህ ወዲህም ያው በህዝቡ ግፊትና ጥያቄ ነው ሁኔታዎች በኢትዮጵያ ውስጥ ሊቀየሩ የሚችሉት። ይህንኑ በኢትዮጵያ ህዝብ አውቆ ሁሉን እንቅስቃሴ በሰላማዊ አግባብ በማድረግ ይህንን እየጠበቅን ነው ነው ምል፣ ሰማያዊ ፓርቲ ይሄ የድርድር ስርዓት ከሚባለው እኮ ሀምሳ ስልሳ ፐርሰንት እኮ ቢያሟላኛም እንነጋገራለን። ይሄ እኮ በፍጹም የዚህ አይነት እኮ ይዘት የለው። ስለዚህ እኛ ወስነን የዚህ አካል አይደለንም አለ እንጂ ጠቅላላ በሂደቱ ምንም የሚታይ ተስፋ የለም። ነገር ግን የእውነት ተስፋ የሚሰጥ ሰውን ተስፋ የሚያስቆርጠውን ነገር የሚቀይር እርምጃ ከኢህአዴግ ይጠበቃል። ግን ኢህአዴግ የሚፈልገውና የሚያስበው ዋናው ነገር በኢትዮጵያ የፖለቲካ እንቅስቃሴ ውስጥ ህይወት ያለው የፖለቲካ እንቅስቃሴ እንዲኖር ከተፈለገ ተቋሚ ፓርቲዎች ፕሮግራሞቻቸውን ለደጋፊዎቻቸው ለነሱ ማህበራዊ መሰረት በግልጽ የሚያቀርቡበት ኢህአዴግም የሚያቀርብበት ህግ እየቸገረን አለ ብሎ የሚያምጡት ፖለቲካ ፓርቲዎች ከዚህ በፊት ያለ የህግ ችግር ካለ አይቶ ፈትሾ ማስተካከል ነው። የመጀመሪያ ስምምነት መቼ ይደረሳል ብሎ ያስባሉ። በአጭሩ በእኔ እምነት በአጭር ጊዜ ውስጥ መጠናቀቅ አለበት ብለን እናምናለን። ስለዚህ በሚቀጥሉት አምስት ስድስት ወራት አንድ ደረጃ እንደርሳለን የሚል ይመጣለን። እርስዎ የኢህአዲግ ጽህፈት ቤት ኃላፊ ነዎት። ግንቦት ሃያ ሲከበር ኢህአዲግ ስልጣን የያዘበት ነው የሚከበረው። ይህንም ምክንያት በማድረግ ኢህአዲግ እንደ ፖለቲካ ፓርቲ የታሰሩ የተቃዋሚ ፓርቲዎች ቢፈቱ ቅሬታ የለኝም የሚል ደብዳቤ ለመንግስት ወይም ለፍትህ ሚኒስቴር እንዲያቀርበ ቢጠየቅ ያቀርባል? የኢትዮጵያ መንግስት በህዝብ ምርጫ የተመረጠ ይሁንታ ያለው ህጋዊ መንግስት ነው። ስለዚህ እንዲህ አይነት ጥያቄ መቅረብ ያለበት ለመንግስት እንጂ ለፓርቲ አይደለም። ለሽ ፓርቲው አያቀርብም። የፓርቲ እኮ መንግስትን ይመራል እንጂ የመንግስት አስተዳደራዊ ስራዎች ውስጥ አይደለም ገብ ነጋሽ መሐመድ ነኝ። እኛ ቸር ያሰማ ነበል